ወዳጆች ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ከምንገምተው ከምናስበውም በላይ ታላቅ የሆነ እግዚአብሔር አምላካችን ለዘላለም የተመሰገነ ይሁን። ያለፈውን ቀን በሰላም ጠብቆን ዛሬንም ታድጎን በዚች በራዲዮናችን ዙሪያ ተሰብስበን ከቃሉ ማዕድ እንድንካፈል ምሕረቱን እግዚአብሔር ስላበዛልን ስሙን ለዘላለም ከፍ ከፍ እናደርጋለን። እግዚአብሔር ይክበር ይመስገን። ወገኖቼ እንደ በደላችንና እንደ ኃጢአታችን ሳይፈርድብን እግዚአብሔር በምሕረቱ እየታደገን ዛሬን ልናይ በቅተናል። ዛሬም እንግዲህ ወገኖቼ ተከታታዩን የኦሪት ዘፍጥረት መጽሐፍ ጥናታችንን እንቀጥላለን። ከያዕቆብም ሕይወት እግዚአብሔር አምላካችን ታላቅን ነገር እንድንማር በቤተሰባችንም ውስጥ ደግሞ ልጆችን ማበላለጥ እንደሌለብን፣ እንዴት መመላለስና መያዝም እንደሚገባን እግዚአብሔር አስተምሮናል። አዎ ወገኖቼ ዛሬ እንግዲህ አብረን የምንመለከተው የኦሪት ዘፍጥረት ምዕራፍ ሠላሳ ስምንት ትምህርትን ይሆናል። ከምንገምተው ከምናስበውም በላይ ታላቅ የሆነ እግዚአብሔር አምላካችን ስሙ ለዘላለም ብሩክ ይሁን። i ወገኖቼ ትልቅ ነው ስንል ደግሞ ለመግለጽ ቃላቶች ያጥሩናል። በእውነት እግዚአብሔር በነገሮቻችን በያንዳንዱ ጥቃቅንና ትላልቁ ነገር ውስጥ ማንነቱን ይገልጣል፣ ማንነቱን ያስከብራል። እግዚአብሔር ትልቅ ነው። አዎ ድንቅ ነገርን መሥራት፣ ድንቅ ነገርን ማድረግ ያውቅበታልና እኛ በተጨነቅንበት እኛ በሰጋንበት ነገር ላይ ተገልጦ እጃችንን ባፋችን ላይ ያስጭንና ያስገርመናል። እግዚአብሔር ትልቅ ነው። ጌታ እግዚአብሔር አምላካችን እናመሰግንሃለን። ስለዚህ ይህች ቀን አሁንም አባቴና አምላኬ ሆይ በፊትህ ደግሞ ተገኝተናል። እግዚአብሔር ሆይ አመጣጣችንን ተመልከት። መልካም ነገር የለብንም። መልካም ነገር አይገኝብንም። ደካሞች ኃጢአተኞች ነን። በበጎነትህና በምሕረትህ ደግሞ እንድትመለከተን በፍቅርህም እንድትጐበኘን እንለምንሃለን። ይህቺን ምሽት ባርክልን። ይህቺ ምሽት ዐይናችን ተገልጦ መንፈሳዊ ዐይኖቻችን በርተው ያንተን ታላቅ ሥራ የምናይበት ኖ ራሳችንም ከቃል አኳያ የምንመዝንበትና የምንፈትንበት ምሽት ይሆንልን ዘንድ እንለምንሃለን። የምንማረውን ቃልህን ባርክልን። በጌታ በኢየሱስ ክርስቶስ ባከበርከው በአንድ ልጄ ስም አሜን። ክቡራን አድማጮቼ ባለፈው ምሽት ክፍለ ጊዜ ጥናታችን በያዕቆብ ቤተሰብ ውስጥ ስለ ተከሰተው ሁከት ከተመለከትን በኋላ ያዕቆብ ዮሴፍን ወደ ወንድሞቹ ልኮ ወንድሞቹም ደግሞ ለባርነት አሳልፈው ዮሴፍን እንዴት እንደ ሸጡት መመልከታችን የሚታወስ ነው። ዛሬ ቀደም ብዬ እንደ ተናገርኩት የምዕራፍ ሰላሳ ስምንትን ትምህርት አብረን እንመለከታለን እና መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ኦሪት ዘፍጥረት ምዕራፍ ሰላሳ ስምንትን ተመልከቱ። ክቡራን አድማጮቼ በመጽሐፍ ቅዱስ ውስጥ የማያስፈልጉ ከሚመስሉ ምዕራፎች መካከል ይህ ምዕራፍ አንዱ ነው። በምዕራፉ ውስጥ የተጠቀሰውን ታሪክ ካነበባችሁ በኋላ ይህ ምዕራፍ ከመጽሐፍ ቅዱስ ውስጥ እንዲወጣ ትመኙ ወይም ታስቡ ይሆናል። እንዲያውም ይህ ምዕራፍ አላስፈላጊ ነው ብላችሁ አንድ ድምዳሜ ላይ ትደርሱ ይሆናል። ብዙ ሰዎች ይህ ምዕራፍ በመጽሐፍ ቅዱስ ውስጥ ለምን ገባ? እያሉ ይጠይቃሉ። ምዕራፉ ከማይወደዱ ምዕራፎች አንዱ እንደሆነ እኔ ምስማማለሁ። ሆኖም ኢየሱስ ክርስቶስ ስለ መጣበት ስለ ይሁዳ ነገድ አንዳንድ ማብራሪያዎችን ይሰጠናል። ይህ እውነት ምዕራፉን በመጽሐፍ ቅዱስ ውስጥ እንዲካተት አድርጎታል። በዚህ ምዕራፍ ውስጥ ይሁዳ፣ ትዕማር ፋሬዝና ኤራስ የሚሉ ስሞችን እናገኛለን። እነዚህ ስሞች የተለመዱ ስሞች ናችሁ ብላችሁ ታስቡ ይሆናል። ይህ የሆነው በአዲስ ኪዳን በማቴዎስ ወንጌል በመጀመሪያው ምዕራፍ ውስጥ እነዚህ ስሞች ስለ ተጠቀሱ ነው። ኢየሱስ ክርስቶስ በተጠቀሰበት የዘራረግ ውስጥ የተጠቀሱ ስሞችም ናቸው። ይህ በጣም የሚያስገርም ነገር ነው። ንጹሕ የሆነው ኢየሱስ ክርስቶስ በኀጢአተኞች መስመር ውስጥ ገባ። እርሱ ያለ ኀጢአት ሆኖ ሳለ በሁሉ መንገድኛን መሰለ ሁሉ ኀጢአተኛ በሆኑበትና ከእግዚአብሔር ክብር በራቁበት በሰዎች ልጆች ሥርዐት ውስጥ ገባ። ይህ ምዕራፍ ታዲያ ስለ ይሁዳ ኀጢአትና ኀፍረትም ይናገረናል። ያዕቆብ ልጆችም ለያዕቆብ ለራሱ እየተመቹ አልነበሩም። ይህንን በሰፊው ደግሞ በተከታታይ ተምረናል። ከቢንያምና ከዮሴፍ በስተቀር ሌሎቹ የያዕቆብ ልጆች አስቸጋሪዎች ነበሩ። ዮሴፍም አባቱ እንደዚያ እየወደደው ስለ ጠፋበት ለአባቱ ትልቅ የልብ ስብራት ሆኖበት ነበር። ያዕቆብ አብዛኛውን የሕይወቱን ክፍል ከደስታና ከእረፍት ይልቅ በሐዘን እንዳሳለፈ እንመለከታለን። በዚህም ከአብርሃም እየተለየ ነው እግዚአብሔር አብርሃምን በኦሪት ዘፍጥረት ምዕራፍ ዐሥራ ስምንት ቁጥር ዐሥራ ዘጠኝ እንዲህ እንዳለው ታስታውሳላች። ጽድቅንና ፍርድን በማድረግ የእግዚአብሔርን መንገድ ይጠብቁ ዘንድ ልጆቹንና ከእርሱ በኋላ ቤቱን እንዲያዛውቃለሁና ይህም እግዚአብሔር በአብርሃም ላይ የተናገረውን ነገር ሁሉ ያመጣ ዘንድ ነው ይላል። ያዕቆብ ከላባ ጋር በነበረው ውዝግብ ብዙ ዘመናትን አሳልፏል። ስለዚህ ልጆቹን ለማሳደግ በቂ ጊዜ አልነበረውም። ይህም እያንዳንዳቸው በኃጢአት እንዲጠመዱ አድርጓቸዋል። ይህ ምዕራፍ በእግዚአብሔር ቃል ውስጥ እንዲካተት ያደረጉት ሌሎችም ምክንያቶች እንዳሉ አምናለሁ። ከሚቀጥለው ምዕራፍ ጀምሮ በተከታታይ በግብፅ የዮሴፍ ሕይወት ምን ይመስል እንደነበረ እንመለከታለን። እግዚአብሔር ዮሴፍን አስቀድሞ ወደ ግብፅ የላከው የእስራኤል ልጆች ከብዙ ዓመታት በኋላ ወደ ግብፅ የሚወርዱበትን ሁኔታ ለማመቻቸት ነው። ሕዝቡ በከነአን ከነበረው ረሃብ ለማምለጥ ወደ ግብፅ የወረደ ቢሆንም ከዚያ የበለጠ ግን ከከናናውያን ተጽዕኖ ነጻ ሆኖ ጌሴም በተባለው የግብፅ ምድር እንዲጠበቁ ምክንያት ሆኗቸዋል። ያዕቆብና ቤተሰቡ በከነአን ቆይቶ ቢሆን ኖሮ በከናናውያን ኑሮና አስተሳሰብ ይዋጡ ነበር። ከፊት ለፊታችን ያለው ምዕራፍ የያዕቆብ ቤተሰብ ከከናናውያን መለየቱ አስፈላጊ መሆኑን ይገልጽልናል። ቀጠላ አድርገን ከቁጥር አንድ በመነሳት የይሁዳ ኃጢአትና ኅፍረት ምን እንደሆነ እንመለከታለን። ይህ ታሪክ ከእስራኤል ነገዶች ሁሉ ነገሥታት ስለተገኙበት ነገድ ስለ ይሁዳ የሚያወሳ ነው። ቁጥር አንድና ሁለትም መመልከት ይቻላል። ይሁዳ ለሥራ ጉዳይ ወደ አዶሎማዊው ሰው ቤት ሄዶ ነበር። ወደዛም በወረደ ጊዜ አንዲት ከናናዊት ሴትና አየ፣ ወሰዳትም፣ ወደ እርሷም ገባ። እስቲ ቁጥር ሦስትን እናንብበ። ጸነሰችም፣ ወንድ ልጅንም ወለደች፣ ስሙንም ኤር ብላ ጠራችው ይላል። ከከናናዊቱ ሴት ለወለደው ለመጀመሪያው ወንድ ልጁ ይሁዳ ትዕማር የምትባል ሚስት አጋባው። ከመጽሐፍ ቅዱሳችን ውስጥ የትዕማር ታሪክ ሲገለጽ ይህ የመጀመሪያ ጊዜ ነው። አስደናቂው ነገር ግን በዚህ መንገድ ወደ ክርስቶስ የዘር ሐረግ መቀላቀሏ ነው። የዚህ ቤተሰብ ታሪክ በብዛት በኀጢአት የተያዘ ታሪክ ነው። በዚህ ስፍራ ለመጀመሪያ ጊዜ ቀደም ብለን እንደጠቀስነው ስለ ትዕማር ታሪክ ተጽፎ እናገኛለን። በኢየሱስ ክርስቶስ የዘር ሐረግ ውስጥ በዚህ ሁኔታ ነበር የገባችው። ይህ ቤተሰብ ምን ያህል በኀጢአት የተበከለ ምን ያክል በኀጢአት የተዘፈቀ እንደሆነ ማስተዋል ይቻላል። ከቁጥር ሰባት እስከ አስር ያለውን እንመለከታለን። ይህ ለወሲብ ከፍተኛ ትኩረት የሚሰጠውን የአሁኑን ዘመን ያስታውሰናል። እስቲ እናንብበው። ከቁጥር ሰባት እስከ ዐሥር የይሁዳም የበኩር ልጅ ኤር በእግዚአብሔር ፊት ክፉ ነበረ። እግዚአብሔርም ቀሰፈው። ይሁዳም አውናን ወደ ወንድምህ ሚስት ግባ፣ አግባትም፣ ለወንድምህም ዘርን አቁምለት አለው። አውናንም ዘሩ ለእርሱ እንዳይሆን አወቀ ወደ ወንድሙ ሚስት በገባ ጊዜ ለወንድሙ ዘር እንዳይሰጥ ዘሩን በምድር ያፈሰው ነበር። ይህም ሥራው በእግዚአብሔር ዘንድ ክፉ ሆነበት ይላል። በዚያን ዘመን አንድ ሰው ወንድሙ ቢሞት የወንድሙን ሚስት የማግባት ልማድ ነበራቸው። የይሁዳ የበኩር ልጅ ኤር በሞተበት ጊዜ ወንድሙ አውና የኤርን ሚስት አግብቶ ዘር እንዲተካ አባቱ ጠይቆት ነበረ ነገር ግን አውና ፈቃደኛ ባለመሆኑ እርሱም በሞት ተቀጣ። ይሁዳ ሌላ ትንሽ ብላቴና ልጅ ነበረው። ይህ ልጅ ለጋብቻ እስኪደርስ ድረስ የኤርሚስት እንደ አገሩ ልማድ ወደ አባቷ ቤት እንድትመለስ ነገራት። ከቁጥር አስራ ሁለት እስከ አስራ ሦስት ያለውን ይመለከቷል። ይህ በእንደዚህ እያለ ይሁዳ ከአዶሎማዊው ከወዳጁ ከኢራስ ጋር በጋራ በጎችን ማርባት ስለመጀመሩ ወደ ተምና ድርሻውን ይካፈል ዘንድ መሄዱን እናያለን። በዚያኑ ጊዜ ትዕማር የእርሱን መሄድ በቤት ሆና ትጠባበቅ ነበር። ይሁዳ ልጁን ሴሎምን ባል እንዲሆናት ለመስጠት ፈቃደኛ አይሆንም ብላ ገምታለች። ምክንያቱም ሴሎም አድጎ ለጋብቻ ደርሶ እያለ እስካሁን ባል አልሆናትምና ቁጥር አሥራ አራትን ተመልከቱም። ሴሎም የይሁዳ ሦስተኛ ልጅ ነው። ትዕማር የሴሎም ሚስት እንድትሆን ይሁዳ እንዳልፈቀደ ስታይ የራሷን እርምጃ ወሰደች። የመበለትነቷን ልብስ አውልቃ ጋለሞቶች እንደሚያደርጉት በመንገድ ፊቷን ተሸፋፍና ተቀመጠች። ቁጥር 16 በዚህ ስፍራ ደግሞ እጅግ በጣም አስከፊና አስነዋሪ የሆነውን የይሁዳን ታሪክ እናገኛለን። ይሁዳ ትዕማር እንደሆነች አላወቀም፤ ጋለሞታ መስላው ወደ እርሷ ገባ። እርሷ ግን ይህን ድል ላሰበችው ዓላማ ልትጠቀምበት ሆን ብላ ያደረገችው ነበር። ዓላማዋንም ከግቡ አድርሳለች። ከቁጥር አሥራ ሰባት እስከ ሀያ ያለውን መመልከት ትችላላችሁ። ይሁዳ በአካባቢ የነበረችው ጋለሞታ የታለች በማለት የሚፈልጉትን ጓደኞቹን እላክም። ከቁጥር አሥራ ስድስት የምናነበው ቃል በይሁዳ ታሪክ ውስጥ ተደጋግሞ የሚታይ አስከፊ ታሪክ ይሆናል። ይሁዳ ጋለሞታ መስላው ሳያቅ ምራቱ ወደ ሆነችው ወደ ትዕማር ገባ። ይሁዳ ትዕማር መሆኗን አላስተዋለም የነበረ ወገኖቼ። እሷ ግን እያወቀች ዕድሉን ልትጠቀምበት ቀደም ብለን እንደተመለከትነው ወሰነች። ዓላማዋንም በዚሁ ሰበብ ከግባ ደረሰች። ይሁዳ ያደርግ የነበረውን ልቅ ግልሙትና እግዚአብሔር ይጸየፈዋል፣ ፈጽሞም በእግዚአብሔር ዘንድ ተቀባይነት የለውም። የእግዚአብሔር ሕዝብ የተባለው በከናን ምድር ልክ እንደ ከናናውያን ስለሚኖር እግዚአብሔር ወደ ግብፅ ይዟአቸው ሊዘልቅ ወሰነ። በግብፅም ከሌሎች እንዳይገናኙ የተለየ ራስ አገዝ ቦታ ተሰጣቸው። ይህ የይሁዳ ታሪክ በእግዚአብሔር ቃል ውስጥ ተመዝግቦ መገኘቱ ያደረገውን ርኩሰት እግዚአብሔር ይደግፏል ማለት አይደለም። የእግዚአብሔር ሕዝብ እንደ ከናናውያን ያደርግ ስለነበር በርኩሰታቸው ጨርሰው ከመጥፋታቸው በፊት ከዚያ አገር ያስወጣቸውና ወደ ግብፅ ያፈልሳቸው ዘንድ ፈቀደ። በግብፅም ከሌሎች ጎሳዎች ክፉ ልማድ እንዲጠበቁ ሲል ጌሴም በተባለው ምድር እንዲቀመጡ እግዚአብሔር አደረገ። ተመልከቱ የእግዚአብሔርን አመራርና ሥራ። ይህ ሁኔታ እግዚአብሔር ለምን ይህን እርምጃ መውሰድ እንደፈለገ ያስረዳናል። ይሁዳ ያደረገውን ነገር ለመናገር እንኳን ወገኖቼ፣ የሚያጸይፍና የሚያሳፍር ነገር ነበር። እርሱ እንዲህ እያደረገ ስህተትን ወይም ኀጢአትን በሌሎች ሰዎች ላይ ለማየትና ለመንቀፍ በጣም ይፈጥንህ ነበር። በራሱ ላይ ያለውን ስህተት ግን አይመለከትም ነበር። ጌታችን ኢየሱስ ክርስቶስ ሲያስተምር፣ በራስ ዐይን ውስጥ ያለውን ግንድ ሳታወጣ በወንድም ዐይን ውስጥ ያለውን ጉድፍ እንዴት ላውጣት ትላለ? አንተ ግብዝ፣ አስቀድመ በዐይን ውስጥ ያለውን ግንድ አውጣ፣ ከዚያ በኋላ በወንድም ዐይን ውስጥ ያለውን ጉድፍ ለማውጣት እንድትችል አጥርተ ታያለ ብሎ ነበር። በተመሳሳይ መልኩ ይህ ሁኔታ ዳዊት ኀጢአትን ባደረገ ጊዜ ነቢዩ ናታን ወደ ዳዊት በመቅረብ የሚወዳት አንዲት በግ ስለ ነበረችው አንድ ሰው የነገረውን ታሪክ ያስታውሰናል። ባለጸጋው ሰው መጥቶ የዚህን ድሃ በግ ወስዶ እንዳረደበት ናታን ለዳዊት ሲነግረው፣ ዳዊት ወዲያውኑ በችኮላ ይህን ያደረገው ያ ባለጠጋ መገደል አለበት በማለት እፈረደ። በዚህን ጊዜ ነቢዩ ናታን ያ ባለጠጋ ሰው እኮ አንተነ አለው። ይህ በጣም አስገራሚ ነገር ነው። አብዛኞቻችን ጥፋትን ወይም አጢአትን በሌሎች ሰዎች ላይ ማየት ይቀናናል። ነገር ግን የእኛ ስህተትና አጢአት አይታየንም። በሌሎች ከመፍረዳችን በፊት ወገኖቼ፣ ዛሬ የተጠየፍነውንና የጠላነውን አጢአት መልሰን እንዳናደርግ ልዑል እግዚአብሔር ይጠብቀን። ወገኖቼ ይሁዳ የሚከሰስበት ጥፋት ድርብ ነው። ኀጢአቱ በራሱ አስከፊ ነው። እንዲሁም ይሁዳ ከልጁ ሚስት ጋር ነበር ያመነዘረው። የከነአን ሰዎች በእንዲህ ዐይነት ኀጢአት ውስጥ ይኖሩ ነበር። ዛሬም ቢሆን ዘመናችንን ስንመለከት ከእግዚአብሔር የራቁ ሰዎች በልቅ የወሲብ ነጻነት ውስጥ ይመላለሳሉ። እነዚህ ሰዎች ስለሚሠሩት ኀጢአት በእግዚአብሔር ፊት መልስ ይሰጣሉ፣ እርሱም ይፈርድባቸዋል። የከነአን ሰዎች ከኀጢአታቸው የተነሣ ጠፍተዋል። ወገኖቼ፣ እግዚአብሔር ፈረደባቸው። ከዚህ በከነአን ሰዎች ላይ ከደረሰው ጥፋት እያንዳንዱ ሰው ሊማር በተገባው ነበረ። ነገር ግን ዛሬም ቢሆን እጅግ በጣም ብዙ ሰዎች ክርስቲያኖችን ጨምሮ ትምህርት የሚቀስሙበት አይመስልም። ይህ ምዕራፍ በእግዚአብሔር ቃል ውስጥ የተካተተው ለእኛ ማስጠንቀቂያ እንዲሆነን ነው። እንዲሁም እግዚአብሔር ኃጢአትን እንደሚቃወምና ከዚህም የተነሳ ሕዝቡን እስራኤልን ከፍልስጤም ምድር ወደ ግብፅ ምድር እንዳፈለሰው እንረዳለን። ቁጥር አምስትን ተመልከቱ። በዚህ ስፍራ ይሁዳ ትዕማር እንድትቃጠል ፈርዶ እንደነበረ እናያለን ነገር ግን ትዕማር የጸነስኩለት ይህ ሰው ነው ብላ ይሁዳ የሰጣትን የመያዣ ዕቃዎች አሳየች። ይሁዳም እቃዎቹን ተመልክቶ የእርሱ እንደሆኑ አመነ። ቁጥር 26 ላይ ከእኔ ይልቅ እርሷ እውነተኛ ሆነች ልጄን ሴሎምን አልሰጠዋትምና አለ። ደግሞም አላወቃትምም ይላል። ይህ ለይሁዳ የመልስ ምት ያክል ነው። ነገር ግን ወገኖቼ ይሁዳ የከናናውያንን ባህል ምን ያክል እንደ ተለማመደ ከዚህ ማስተዋል ይቻላል። እዚህ ላይ ከሕይወታችን ጋር የምናዛምዳቸውን ነጥቦች መጥቀስ እወዳለሁ። እነዚህ የተጻፉት ነገሮች ሁሉ ለትምህርታችን እንደ ተጻፉ ልብ ልንል ይገባናል፣ ለእኛ ምሳሌዎች ናቸውና ዛሬ ዛሬ ብዙ አስተማሪዎችና ሰባኪዎች ዛሬ ለዚህ ትውልድ መመስከር ከፈለግንና በተገቢው መንገድ መልእክታችንን ለማስተላለፍ ይረዳን ዘንድ ወደ ሕዝቡ የመረዳት ደረጃ ዝቅ ማለት እንደሚገባን ይነግሩናል። እኔ በዚህ ሐሳብ አልስማማም። ወገኖቼ እግዚአብሔር ለምስክርነት ያንን መንገድ ፈጽሞ አልተጠቀምም። እግዚአብሔር በማንኛውም ሁኔታ ውስጥ ልጆቹ ከፍ ባለና በተመቻቸው ሁኔታ ውስጥ እንዲኖሩ ይፈልጋል። እግዚአብሔር በዘመናት ሁሉ የሚያስነሳቸውን ሰዎች ከዓለም ጋር ተመሳስለው እንዲመሰክሩ ጠይቋቸው ወይም የግድ ብሏቸውም አያውቅም። ይልቁንም ሁልጊዜ እግዚአብሔር የሰጣቸውን መልእክት ብቻ ሳይቀንሱና ሳይጨምሩ በክቡርነቱ እንዲገልጹት ይፈልጋል። ዛሬም ቢሆን ከእኛ የሚጠበቀው የሆነው ወገኖቼ፣ ሕይወታችን ለወንጌል የሚያመች ከሆነ ወይም የቃል እውነት በሕይወታችን የሚገለጽ ከሆነ የምንናገረውን ቃሉን እግዚአብሔር በድንቅና በታምራት ያጸነዋል። ይህንን በደንብ መረዳት መቻል አለብን። ምስክርነታችንም ፍሬያማ ይሆናል። ዛሬ ብዙ መጋቢዎችና ካህናት አገልግሎታቸው ሰዎችን የማይማርከው እንደ ቃሉ ስለማይኖሩና ምስክርነታቸው ስለተበላሸ ነው። ነገር ግን እንደ እግዚአብሔር ቃል በጽድቅና በቅድስና ቢመላለሱ ኖሮ ቃሉንም በማድረግ በሕይወታቸው ምስክርነት ቢያሳዩ ኖሮ አገልግሎታቸው እውነቴን ነው የምላችሁ ፍሬያማና ውጤታማ ይሆናል። ስለዚህም እኛም የእግዚአብሔርን ቃል ወይም ወንጌልን መናገር ስላለብን ብቻ ሳይሆን የምንናገረው በመረዳትና ከሕይወታችን ጋር በማዛመድ መልእክቱን እንድናስተላልፍ የወንጌል አደራ ለእያንዳንዳችን ተሰጥቶናል። አንዳንድ ጊዜ የሰዎች ብዛት ባለበት ቦታ ብቻ የእግዚአብሔር ሕልውና የሚገለጽ ሊመስለን ይችላል። ነገር ግን ነገሩ እንደዚህ አይደለም። ኢየሱስ ክርስቶስ በምድር ላይ በነበረበት ጊዜ አገልግሎቱን ይሰጥ የነበረው ለብዙ ሕዝብ ብቻ ሳይሆን ለጥቂት ሰዎችና በግለሰብ ደረጃ በየቤታቸው እየገባም ጭምር ነበር። ስለዚህ የእኛም አገልግሎት ለብዙዎችም ሆነ ለጥቂቶች በተገቢ ሁኔታ ሊደርስ የሚችለው እንዲሁም ውጤት ሊያመጣ የሚችለው በቅድስናና በትሕትና ስናገለግል ነው። በዚያን ጊዜ እግዚአብሔር ቃሉንና ኃይሉን በውስጣችን ያስተላልፋል። ይሁዳን በምዕራፉ ውስጥ እንደተመለከትነው ሕይወቱ ሊበላሽና በኃጢአት ሊበከል የቻለው ወገኖቼ፣ እራሱን ወደ ከነአን ሰዎች አጉል ልማድ ዝቅ አድርጎ በመመላለሱና በመለማመዱ ነው። እኛም የእግዚአብሔርን ታላቅነትና ክብርነት የኢየሱስ ክርስቶስን አዳኝነት ለመመስከር ስንል ዝቅ ብለን በማይገባን ስፍራ መቆም የለብንም። እግዚአብሔር ልጆቹ በዝቅታ ስፍራ ምንጊዜም እንዲኖሩ ፈልጎ አያውቅም። ከቁጥር 27 እስከ 30 ያለውን ተመልከቱ። በአዲስ ኪዳን ማቴዎስ ወንጌል ምዕራፍ 1 ከቁጥር 2 እስከ 3 ተመሳሳይ የክርስቶስ ኢየሱስ የትውልድ ሐረግን ተዘርዝሮ እናገኛለን። እንደዚሁም በማቴዎስ ወንጌል ምዕራፍ 1 ቁጥር 16 ይኸው የኢየሱስ ክርስቶስ የዘር ሐረግ ተጠቅሶ እናገኛለን። ኢየሱስ ክርስቶስ በይሁዳና በትዕማር የዘር ሐረግ በኩል መምጣቱ እጅግ የሚያስገርም ነገር ነው። እርሱ ወደ ሰዎች ልጆች የመጣው በኀጢአተኞች የዘር መስመር በኩል ነው። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኀጢአት ያላወቀውን እርሱን ስለ እኛ ኀጢአታ አደረገው ይላል። ውድ አድማጮቼ፣ ምንም እንኳ ብዙ ሰዎች ምዕራፍ ሠላሳ ስምንት ኦሪት ዘፍጥረት ማለቴ ነው በመጽሐፍ ቅዱስ ውስጥ መካተት የማይገባው ምዕራፍ ነው ቢሉም፣ ከክፍሉ ደግሞ አስተማሪው መንፈስ ቅዱስ ብዙ ነገሮችን እንድንረዳ ረድቶናል። ምዕራፍ ሠላሳ ዘጠኝን ደግሞ ጥቂቱን ክፍል እግዚአብሔር በረዳን መጠና አብረን እንመለከታለን። ይህ ምዕራፍ ማለትም ኦሪት ዘፍጥረት ምዕራፍ ሠላሳ ዘጠኝ ወደ ዮሴፍ ታሪክ ይመልሰናል። ዮሴፍ ከይሁዳ ፈጽሞ የተለየ ሰው ነበረ። ምክንያቱም ዮሴፍና ቢንያም በያዕቆብ እግር ስር የቤተሰብን ፍቅርና ትምህርት እያገኙ ያደጉ ልጆች ናቸው። ነገር ግን ከወንድሞቹ የመረረ ጥላቻ የተነሳ ወደ ግብፅ ለባርነት ተሽጦ ነበረ። ወደ ባዕድ አገር በባርነት መሸጥ እንደ ዮሴፍ ላለ ወጣት ልጅ ቀላል አልነበረም። ወዳጆቼ ዮሴፍ በሕይወቱ ትላልቅ አደጋዎች ተፈራርቀውበታልና የሚፈራረቁት ሁሉ ግን ወደ መልካም ሲለወጡ ይታያሉ። በብሉይ ኪዳን ውስጥ እንደ ዮሴፍ የእግዚአብሔር ዓላማ በሕይወቱ የተገለጠበት ሰው የለም። እውነቴን ነው የምላችሁ። የእግዚአብሔር ቸርነትም በሕይወቱ ውስጥ በሰፊው ታይቷል። የእግዚአብሔር እጅ በዮሴፍ ላይ ነበረች፣ የጌታ ምሕረትም በግልጽ ይታይ ነበር። ነገር ግን በመጽሐፍ ቅዱስ ውስጥ እግዚአብሔር በግልጽ ያልተገለጠለት ሰው ቢኖር ዮሴፍ ነው። ወገኖቼ እግዚአብሔር ለአብርሃም ለይስሐቅና ለያዕቆብ ቢገለጥም ለዮሴፍ ግን እንደዚህ ሆኖ አልተገለጠለትም። ይሁን እንጂ እግዚአብሔር በሕይወቱ ውስጥ ይመራው ነበረ። ሮሜ ምዕራፍ 8 ቁጥራ 8ን በኋላ ተመልከቱ። እንዲህ ይላል እግዚአብሔርንም ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለምን እንዲደረግ እናውቃለን ይላል፣ ለበጎ እንዲደረግ እናውቃለን ይላል። ዮሴፍ አባቱ በሞተ ጊዜ ባደረገው ንግግር በወንድሞቹ ላይ ቂም እንዳልነበረው በሰፊው ገልጿል። ዘፍጥረት ሐምሳ ቁጥር ሃያን መመልከት ይቻላል። ዮሴፍ በሕይወቱ ውስጥ ብዙ አሰቃቂ ነገሮች ቢፈራረቁበትም በእርሱ ላይ የነበረውን የእግዚአብሔር ዓላማ ያጎሉት ነበረ። ወገኖቼ ሆይ በእያንዳንዳችን ሕይወት ውስጥ የሚያጋጥሙንን ነገሮች በማስተዋል እንመልከት። ዕብራውያን ዐሥራ ሁለት ቁጥር ስድስትን ጊዜ ሲኖራችሁ ተመልከቱ። የእግዚአብሔር ልጆች ሆነን በእግዚአብሔር ፈቃድ ውስጥ በእርግጠኝነት የምንኖር ከሆነ ከእግዚአብሔር ፈቃድ ውጪ ምንም እንደማይደርስብን ማወቅ እንችላለን። እግዚአብሔር ነገርን ሁሉ ለበጎ ማድረግ ይችላል። በእያንዳንዳችን ዙሪያ የእግዚአብሔር ፈቃድ እንደ አጥር ከቦናል። ስለዚህ ሰይጣን ሊያጠቃን አይችልም። ሃሌሉያ! ኢዮብ ምዕራፍ አንድ ቁጥር አስርንም ተመልከቱም። በዚህ ስፍራ የእግዚአብሔርን ፈቃድ ታላቅነት እናስተውላለን። ሮሜ ምዕራፍ ስምንት ቁጥር ሀያ ስምንትን ልብ ማለት ይቻላል ሮሜ 8 ቁጥር ሀያ ስምንት ኢዮብ ምዕራፍ 1 ቁጥር 10 ኢዮብ ምዕራፍ 1 ቁጥር ዐሥር ዕብራውያን ምዕራፍ 12 ቁጥር ስድስት ዕብራውያን ምዕራፍ ዐሥራ ሁለት ቁጥር ስድስት እነዚህ ቀደም ብዬ የሰጠኋችሁ ክፍሎች ናቸው። ምናልባት ከጊዜ ጥረት የተነሳ ሳትጽፉ ከቀራችሁ እንድትጽፉ ብዬ ነው ወገኖቼ። በመጽሐፍ ቅዱስ ውስጥ ከዮሴፍ ሕይወት የምንማረው ሌላ ነገር አለ። እግዚአብሔር የግድ ከሰማይ ወርዶ ለሰዎች መገለጥ አይገባውም። ለዮሴፍ እንዳልተገለጠ ሁሉ እኛንም በፈቃዱ ዕውቀት ሊመራን ይችላል። የዮሴፍን ሕይወት ከዚህ ጋር አገናዝበን መመልከት መቻል አለብን። በኦሪት ዘፍጥረት ምዕራፍ ሠላሳ ዘጠኝ ቁጥር አንድ ዮሴፍ በጲጢፋራ ቤት መሆኑን እንመለከታለን። እንደ ዮሴፍ ያለ መልከ መልካም የዐሥራ ሰባት ዓመት ወጣት ልጅ አግኝቶ መግዛት በወቅቱ ታላቅ ዕድል ነበረ። ጲጢፋራ በወቅቱ ባለ ሥልጣን ስለ ነበረ፣ ዮሴፍን ሊገዛ ችሏል። ቁጥር ሁለትን ተመልከቱ። በዚህ ክፍል ደግሞ ዮሴፍ ወደ ጲጢፋራ ቤት እንደ ገባ፣ እግዚአብሔርም ከዮሴፍ ጋር ስለ ነበረ፣ በረከት በሙላት ወደ ጲጢፋራ ቤት መግባቱን እንመለከታለን። በቁጥር ሦስት ደግሞ እስከዚህ ጊዜ ሕይወቱ በጥሩ ደረጃ ዮሴፍ ይኖር እንደነበረ እንረዳለን። ከዚያም በኋላ በደስታ ይኖሩ ነበር ቢባል ታሪኩ እንደሚያምር ይታወቃል። ነገር ግን ሕይወቱ እንደ ጅማሬው አልዘለቅም። የእግዚአብሔር ልጆች በዓለም ውስጥ ሳሉ በብዙ ፈተናና ችግር ውስጥ ያልፋሉ። በዮሴፍ ሕይወት ውስጥ ይህን እንመለከታለን። እንግዲህ ወገኖቼ የዛሬው ትምህርታችን እዚህ ላይ ያበቃል። ደህና አደሩን።